ለሁለት ዓመታት ያህል የተካሄደውን የሰሜን ኢትዮጵያ ጦርነት ተከትሎ በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክህነት አመራሮች መንበረ ሰላማ ከሳቴ ብርሃን ብለው ያቋቋሙት አስተዳደር የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በሚል ማቋቋሙን አስታወቀም አስተዳደሩ ከዚህ ቀደም ሀምሌ 16 ና 23 ቀን 2015 ዓ ም በክልሉ ርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን የኤጲስቆጶሳት ሹመት አከናውኖ የነበረ ሲሆን አሁን እነ እነዚህ ጳጳሳት የራሳቸውን ቤተ ክርስቲያን ማቋቋማቸው አስታውቀዋል። በአውሮፓ የትግራይ ሀገረ ስብከት ተብሎ የተቋቋመ አስተዳደር እንዲመሩ የተሾሙት አቡነ ኤፍሬም በንባብ ያሰሙት መግለጫ በማህበራዊ ሚዲያ መድረክ ላይ ተላልፏል። ስያሜ ቅድስት ቤተ ክርስቲያንና ዝምልከት የቅድስት ቤተ ክርስቲያናችንን ስያሜ በሚመለከት አዲስ ሕገ ቤተ ክርስቲያንም አጽድቀናል። በዚህም ቤተ ክርስቲያናችን የትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተብላ የምትጠራ ይሆናል። እንዲሁም ጉባኤ ሊቃነ ጳጳሳት ደግሞ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትግራይ ተብሎ እንዲጠራ ወስነናል ብፁ አቡነ መርሃ ክርስቶስ የሊቃነ ጳጳሳቱ ሰብሳቢ ሆነው እንዲመሩ እንደተመረጡ መግለጫው አስታውቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በጣልቃ ገብነት ከሰዋል نیتیب یا ارتدوکس تواهد و ویتا کرسیان በሀገር ውስጥና በውጭ ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በትግራይ ኦርቶዶክስ ቤተ ክርስቲያን ላይ ጣልቃ መግባት እንድታቆም እንጠይቃለን። ይህ ካልሆነ ግን ከባድ ቀኖናዊ እርምጃ እንወስዳለን። መግለጫው ከዚህ ሌላ ተጨማሪ ነገር አልጠቀሰም። በጉዳዩ ከሊቃነ ጳጳሳቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ እስካሁን የተባለ ነገር የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረት አልተሳካም። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ረቡ ሐምሌ 26 ቀን 2015 ዓመተ ምሕረት ባካሄደው የምልአተ ጉባኤ አስቸኳይ ስብሰባ በትግራይ ክልል አክሱም ከተማ ተፈጽሟል ባለው የዶግማ የቀኖናና አስተዳደራዊ ጥሰቶች አስመልክቶ ውሳኔዎች ማሳለፉን ባወጣው መግለጫ አስታውቆ ነበር። ቅዱስ ሲኖዶስ በመግለጫው ሐምሌ 16 እና 23 ቀን 2015 ዓመተ ምሕረት በትግራይ ክልል በማዕከላዊ ዞን አክሱም ሀገረ ስብከት በርዕሰ አድባራት ወገዳማት አክሱም ፂዮን ማርያም ቤተ ክርስቲያን ውስጥ በክልሉ በሚገኙ አራት ሊቃነ ጳጳሳት አማካይነት ተቀባይነት ኢሲኖዶሳዊና ህገወጥ የቀኖና ቤተ ክርስቲያን ጥሰት በመፈጸም አስር መነኮሳት በእጩነት በመምረጥ ለዘጠኙ ህገወጥ ኤጲስቆጶስነት ሲመት ፈጽሟል ብሏል። መንበረ ሰላማ በሚል የተቋቋመው ክልላዊ ቤተ ክህነት ህገወጥ እንደሆነ የገለጸው የቅዱስ ሲኖዶስ መግለጫ አራቱ ሊቃነ ጳጳሳት በህገወጥ መንገድ የሾሟቸው ያሏቸው ዘጠኝ ኤጲስቆጶሳት በሀገር ውስጥና በውጭ ሀገር የሚገኙ አህጉረ ስብከት በህገወጥ መንገድ ተመድበዋል ብሏል። ይህም የቤተ ክርስቲያኒቱ አንድነት የሚከፋፍል ድርጊትን እንደሆነ በመግለጫው አስታውቋል። የቅዱስ ሲኖዶስን መግለጫ በጽሑፍ ያነበቡት ዋና ጸሐፊ ብፁ አቡነ ጴጥሮስ ቅዱስ ሲኖዶስ ሹመቱን የመሩት አራት ሊቃነ ጳጳሳት ከዲቁና እስከ ጵጵስና ያለው ማዕረግ ክህነት መሻሩን አስታውቆ ነበር። በአክሱም የተፈጸመውን የኢጲስቆጵሳት ሹመት አስመልክቶ በወቅቱ ለአሜሪካ ድምጽ መግለጫ የሰጡት በክልሉ የተቋቋሙ መንበረ ሰላማ ከፍተኛ ቤተ ክህነት ስራ አስፈጻሚ አባል መጋቤ ብርሃናት ተስፋ ሃደራም ትግራይ በአሁኑ ጊዜ ችግር ውስጥ ስለምትገኝ ህዝቡ ተጨማሪ አባት ስለሚያስፈልገው በቀኖናው መሰረት ሹመናል ሲሉ መናገራቸው ይታወሳል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በችግር ጊዜ አባት እንዲሆኑን ከጎናችን እንዲቆሙ በተደጋጋሚ ጠይቀናቸው ክደውናል ያሉት የስራ አስፈጻሚ አባሉ በአሁኑ ጊዜ ከነርሱ ተለይተናል ህጋዊም ሆነ ህገወጥም ሊሉን አይችሉም በማለት መግለጻቸው አይዘነጋም ትናንት የወጣው መግለጫ የዚህ ሂደት አካል ሲሆን አሁን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ማቋቋማቸውን አስታውቀዋል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አመታዊ ጉባኤው እያካሄደ ይገኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማቲያስ ከትላንት በስቲያ ማክሰኞ ጥቅምት 12 ቀን 2017 ዓ ም በጉባኤው መክፈቻ ባስተላለፉት መልእክት ጥያቄዎች በሰላማዊ መንገድ እንዲፈቱ እድል ሊሰጥ ይገባል ብለዋል። አለመግባባት በዝተዋል። ማኩረፍና መቀያየም ሰፍተዋል። ነገር ሁሉ ግራ የሚያጋባ እና የተመሰቃቀለ ሆኖ ይታያል። ችግሩ ከህዝብ አልፎ የአምልኮ ስፍራዎችንና የአምልኮ ፈጻሚዎችን ኢላማ ያደረገ እግዚአብሔርን መዳፈር እየተለመደ መጥቷል። ይህ ለአንድ ሀገር ወይም ህዝብ የውድቀት ምክንያት ከሚሆን በቀር ከቶውንም የእድገት ምልክት ሊሆን አይችልም። ፓትርያርኩ በመግለጫቸው በከተማም በጫካም በገጠርም በየትኛውም ስፍራ የምትገኙ ልጆቻችን፣ ምንም ይሁን ምን ሀገርንና ህዝብን ከመጉዳት ተቆጠቡ ብለዋል። በተለይ ከቤተ ክርስቲያንና ከሀገር እንዲሁም ህዝቡን ከሚያገለግሉ ካህናትና ሲቪል ሰራተኞች እባካችሁ እጃችሁን አንሱ ሲሉም ተማጽነዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም